the voice of america ye <laughs> <D -O -A. laughs> ይህንን ዛሬ የተጀመረውን የኤሪትሪያን የአዲስ አበባ በረራ የተከታተለው ሪፖርተራችን ብርሃነ ብርሀ ከአስመራ ተከታዩን ዘግቧል። በዛሬው የኤርትራ አየር መንገድ የመጀመሪያ በረራ የኤርትራ የትራንስፖርትና መገናኛ ሚኒስትር አቶ ብርሃነ ተስፋ ስላሴ፣ የኤርትራ ቱሪዝም ሚኒስትር ወይዘሮ አስካሉ መንቆሪዎስ፣ የኤርትራ ሲቪል አቪዬሽንና የኤርትራ አየር መንገድ ከፍተኛ ኃላፊዎች የሚገኙበት አንድ መቶ ሰላሳ መንገደኞች ወደ አዲስ አበባ ተጉዘዋል። የኤርትራ አየር መንገድ በሳምንት ሶስት ጊዜ ሰኞ፣ ሐሙስና ቅዳሜ ከአስመራ አዲስ አበባ ቀጥተኛ በረራውን እንደሚያደርግ የኤርትራ አየር መንገድ የኮሜርሻል ኃላፊ አቶ ገብረትንሣኤ ጴጥሮስ ገልጸዋል። አቶ ገብረ ትንሣኤ በመቀጠል በኤርትራ አየር መንገድ አውሮፕላን ከኤርትራ ተጉዘው የሚሄዱ ተሳፋሪዎች አዲስ አበባን እንደ ትራንዚት ተጠቅመው በኢትዮጵያ አየር መንገድ አውሮፕላን ወደ ተለያዩ አገሮች ለማጓጓዝ ከኢትዮጵያ አየር መንገድ ጋር እንደተስማሙም ገልጠዋል የኢትዮጵያ አየር መንገድ ባለፈው ነሐሴ 11 ከአዲስ አበባ ወደ አስመራ ይፋዊ በረራ መጀመሩ የሚታወስ ነው። ኤርትራና ኢትዮጵያ በመካከላቸው ተቋርጦ የነበረውን የትራንስፖርት የንግድና የቴሌኮሙኒኬሽን ግንኙነታቸውን እንደገና እንዲጀምር የሚል የሚገኝበት አምስት አበይት ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ አንድ በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ